የአሜሪካ ድምጽ ነው በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ጥር 16 2017 ዓ.ም ዝግጅታችን ጀመረ ባለፉት ሶስት ወራት ውስጥ በኢትዮጵያ በግጭት አውድ ውስጥ ባሉ አካባቢዎች ከሁለት መቶ በላይ ሲቪሎች ከፍርድ ውጭ መገደላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። ጠለቅ ያለ የምርመራ ስራ መስራት ስላልቻለን አሳሳቢ የሆኑ ቀጣይነት ያላቸው የሰብአዊ መብት ጥሰቶችን ሁሉንም እንኳን ባይሆን ዋና ዋናዎቹን በተለይ ደግሞ ለማሳያነት የሚበቁ የሰብአዊ መብት ውጥቶችን አሰባስበን ለየሶስት ወሩ የምናወጣበት ሪፖርት ነው። ይሄ ሁለተኛው ነው። የሰማችኋቸው የኮሚሽኑ ተጠባባቂ ዋና ኮሚሽነር የሆኑትን ራኬብ መሰለን ነው። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። ትግራይ ክልል ዳግም ወደ ጦርነት እንዳይገባ ስጋት አለን ሲሉ ነዋሪዎችና ፓርቲዎች ተናግረዋል። እነዚህና ሌሎች መሰናዶዎች በምሽቱ ዝግጅታችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮቻችንና ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። ለዜናው ኤደን ገረመው እዚህ ስቱዲዮ አጠገቤ ትገኛለች። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ እንድትከታተሉን እጋብዛለሁ። እስከ ምሽቱ አራት ሰዓት ድረስ አብራችሁን ቆዩ። አሁን ከዓለም ዜና ከዓለም ዙሪያ ለተሰባሰቡ ዜናዎች ኤደን ገረመው በድጋሚ እንደምናምሽታችኋል የሁቲ አማጽያን ያገቷቸውን ሀያ አምስት የመርከብ ሰራተኞች ለቀቁ። በየመን የሁቲ አማጽያን በቀይ ባህር ላይ በሚመላለሱ መርከቦች ላይ ጥቃት መሰንዘር ከጀመሩበት ወቅት ባለፈው ኅዳር ያገቷቸውን የአንድ መኪና ጫኝ መርከብ ሀያ አምስት ሰራተኞች ለቀዋል። በኢራን ይደገፋሉ የሚባሉት የሁቲ አማጽያን በጋዛ ተኩስ አቁም ከተጀመረ ወዲህ ውጥረቱን ለማርገብ ያደረጉት ጥረት አካል እንደሆነም ተነግሯል። ነገር ግን ፕሬዚዳንት ዶናልድ ትራምፕ በፕሬዚዳንት ጆ ባይደን የተሰነዘረውን የሽብርተኝነት ፍረጃ መልሶ እንዲጸና በማድረጋቸው አዲስ ውጥረት እንዳይከሰትም ተሰግቷል። ታጋቾቹን የለቀቁት ኦማን ባደረገችው ሽምግልና ምክንያት መሆኑን የሁቲ አማጽያን አስታውቋል። ኦማን ከሁቲዎች ጋር የሚደረግን ድርድር ስትሸመግለም ቆይታለች። አንድ የኦማን አየር ኃይል አውሮፕላን ታጋቾቹን ከየመን ማስወጣቱም ታውቋል። በተጨማሪም ሀያ አምስት የሚሆኑ የመርከቡ አባላት እንዲለቀቁ ከሀማስ ተደጋጋሚ ጥያቄ ቀርቦ እንደነበረም ሁቲዎቹ ገልጸዋል። የመርከቡ አባላት ከፊሊፒንስ፣ ቡልጋሪያ፣ ሮማንያ፣ ዩክሬንና ሜክሲኮ የተውጣጡ መሆናቸውም ተነግሯል። እርምጃው የተወሰደው የጋዛ ተኩስ አቁም እንዲደረግ ስምምነት ላይ መደረሱን ለመደገፍ ነው ሲሉ አማጽያኑ በሚቆጣጠሩት ሰባ የዜና አገልግሎት በኩል ባወጡት መግለጫም አስታውቀዋል። የፊሊፒንሱ ፕሬዚዳንት ፈርዲናንድ ማርቆስ ሁለተኛ አስራ ሰባት የሀገሪቱ ዜጎች መለቀቃቸውንም ጨምረው ገልጸዋል። የቡልጋሪያ የውጭ ጉዳይ ሚኒስትርም ሁለት ዜጎቹ መለቀቃቸውን የገለጸው በተባበሩት መንግሥታት ድርጅት የየመን ልዩ ልኡክ የሆኑት ሃንስ ግረምበርድ በዘፈቀደ የታገቱ ሰዎች ሰቆቃ ያስቆመ ነው ያሉትን እርምጃም በመልካም ተቀብለውታል። ስደተኞችን ለመያዝ በተደረገ ዘመቻ ዜጎችና አንድ የአሜሪካ የቀድሞ ወታደር ተያዙ። በአሜሪካ ኒውጀርዚ ግዛት ኒውዋርክ ከተማ ውስጥ የስደተኞችና የጉምሩክ ኃይል አይስ ባደረገው አፈሳ የመኖሪያ ፍቃድ ከሌላቸው ግለሰቦች በተጨማሪም አንድ የቀድሞ ወታደርን ጨምሮ የአሜሪካ ዜግነት ያላቸው ነዋሪዎችን መያዙን የከተማዋ ከንቲባ አስታውቀዋል። ከኒውዮርክ ከተማ በቅርብ ርቀት ላይ የምትገኘው ኑዋርክ ከተማ ስደተኞችን የሚቀበል ፖሊሲ ስታራምድ የቆየ ሲሆን ባለፈው ሰኞ ወደ ስልጣን ተመልሰው የመጡት ፕሬዚዳንት ዶናልድ ትራምፕ ሰነድ አልባ ስደተኞች ተይዘው ከሀገሪቱ እንዲወጡ በሰጡት ትዕዛዝ መሰረት የፌዴራል ኃይሎች በከተማ በሚገኙ የስራና የንግድ ስፍራዎች አሰሳ አካሂደዋል። ትራምፕ በሰጡት ፕሬዝዳንታዊ ትእዛዝ ሰነድ አልባ ስደተኞችን ለመያዝ የሚደረገውን ጥረት ለማደናቀፍ የሚሞክሩ ባለስልጣናትን እንደሚቀጡም አስታውቋል። በኒውዋርክ በተካሄደው አፈሳ የፌዴራል ኃይሎች የመያዣ ትእዛዝ እንዳልያዙ የሮይተርስ ዘገባም አመልክቷል። በዘመቻው የመኖሪያ ፈቃድ የሌላቸው ብቻ ሳይሆን ዜጎችም ጭምር መያዛቸውንም ገልጿል። ከተያዙት አንዱ የአሜሪካ የቀድሞ ወታደር ሲሆን ያቀረበውን ወታደራዊ ሰነዶች የፌዴራል ኃይሎች በጥርጣሬ በማየታቸው ክብሩ ተነክቷል ሲሉ የከተማዋ ከንቲባ የሆኑት ራስ ባራካ ተናግረዋል። የአይስ ቃል አቀባይ ባወጣው መግለጫ ኃይሎቹ አሰሳ በሚያደርጉበት ወቅት የአሜሪካ ዜግነት ያላቸው ግለሰቦች ሊያጋጥሟቸው እንደሚችል አመልክቶ ያላቸውን ሰነድ እንዲያቀርቡ ሊጠየቁ እንደሚችሉ፣ በኒውዋርክ ያጋጠመውም ይህም ሊሆን እንደሚችል አመልክቷል። አይስ ሁኔታውን እየመረመረ እንደሆነ የቃል አቀባዩ መግለጫ ጨምሮ ገልጿል። አፈሳው የአሜሪካ ህገ መንግስትን የሚጥስ ነው ሲሉ ከንቲባዋ ተናግሯል። ሰዎች በህገ ወጥ መንገድ ሽብር ሲፈጸምባቸው ኑዋርክ ዝም ብለ አትመለከትም ሲሉ አክለዋል። የዋይት ሀውስ ቃል አቀባይ ካሮላይን ለቪት በኤክስ ማህበራዊ ድረገጻቸው ላይ እንዳስታወቁት የትራምፕ አስተዳደር ትላንት ሐሙስ አምስት መቶ ሰላሳ ስምንት ሰዎችን በቁጥጥር ስር መዋሉንና ሁሉም ህገ ወጥ ፍልሰተኞች እና ወንጀለኞች ወንጀለኞች መሆናቸውንም ተናግረዋል። ስደተኞች አሜሪካ ከተወለዱ ዜጎች በላይ ወንጀል እንደማይፈጽሙ በርካታ የምሁራና ሌሎች የምርምር ተቋማት ጥናቶች እንደሚያመላክቱም የሮይተርስ ዘገባ ጨምሮ ገልጿል። ከህገ ወጥ ስደተኞች የሚወለዱ ህጻናት ዜግነት እንዳይሰጣቸው የሚያዘውን የትራምፕ ደንብ የፌዴራል ዳኛ በጊዜያዊነት አገዱ። በአሜሪካ ከህገ ወጥ ስደተኞች የሚወለዱ ህጻናት ዜግነት እንዳይሰጣቸው የሚያዘውን የፕሬዚዳንት ዶናልድ ትራምፕ አዲስ ደንብ በፍርድ ቤት የመጀመሪያው ፈተና ገጥሞታል። በሲያትል ዋሽንግተን በነበረ የፍርድ ቤት ክርክር ላይ የመንግስት ተወካይ የሆኑ ጠበቃ ክርክራቸውን ገና ከመጀመራቸው ነበር የፌዴራል ዳኛው ጃንሲ ካፍኖር ጠበቃውን በጥያቄ አጣድፈው። የፕሬዚዳንቱ ትዕዛዝ ግልጽ የሆነ የህገ መንግስት ጥቀት ነው ጥሰት ነው ያሉት ዳኛው ቀጣይ ክርክር እስኪደረግ ድረስ የፕሬዚዳንቱ ትእዛዝ ተፈጻሚ እንዳይሆንም በጊዜያዊነት አግደዋል። በአሜሪካ በአስራ አራተኛው የህገ መንግስት ማሻሻያ መሰረት በሀገሪቱ የተወለደ ህጻን ዜግነት ያገኛል። ማሻሻያ የወጣው የአሜሪካን የእርስ በርስ ጦርነት ተከትሎ እንደ አውሮፓውያን አቆጣጠር በ1868 ሲሆን ይህም በወቅቱ ከባርነት ነጻ የወጡ ጥቁሮችን ዜግነት ለመስጠት የዋለ ነበር። ትራምፕ ህገወጥ ስደተኞች እንዲባረሩ ትእዛዙን ያስተላለፉት ቃለ መሐላ በፈጸሙበት ባለፈው ሰኞ ዕለት ነበር። በመወለድ ዜግነት መሰጠቱን የሚቃወሙ ወገኖች አጋጣሚው ህገወጥ ስደተኞች በሀገሪቱ እንዲቆዩና ልጆቻቸውን መልሰው ዜጋ እንዲያደርጓቸው መንገድ የሚከፍት እንደሆነም ይሟገታሉ። የትላንቱ የዳኛ ውሳኔ በመላው ሀገሪቱ የትራምፕ ትእዛዝን ተፈጻሚነት ለ14 ቀናት የሚያግድ ነው። ዳኛው እንደ አውሮፓውያን አቆጣጠር ለካቲት 6 ቀን 2025 ቀጠሮ የሰጡ ሲሆን እስከዛው ድረስ ተከራካሪ ወገኖች በፕሬዝዳንቱ ትዕዛዝ ላይ ያላቸውን ህጋዊ ሙግት ያሰናዳሉ። አድማጮች ዜና እየተላለፈላቸው የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። ትራምፕ የዩክሬኑን ጦርነት ማስወገድ ይቻል እንደነበረ በሚገልጹት ላይ እንደሚስማሙ ፑቲን አስታወቁ። ዶናልድ ትራምፕ እርሳቸው በስልጣን ላይ ቢሆን ኖሮ የዩክሬኑን ጦርነት ማስወገድ ይቻል ነበር ሲሉ በተደጋጋሚ በሚገልጹት ላይ እንደሚስማሙ የሩሲያው ፕሬዚዳንት ቭላዲሚር ፑቲን ተናግረዋል። ሞስኮ በበርካታ ጉዳዮች ላይ ከአሜሪካ ጋር ለመወያየት እንደምትሻም ፑቲን አስታውቀዋል። ፑቲን ዛሬ ከሩሲያ መንግስት ቴሌቪዥን ጋር ባደረጉት ቃለ ምልልስ ትራምፕ ለዩናይትድ ስቴትስ በሚጠቅማት ጉዳይ ላይ የሚያተኩሩ ብልህና የተግባር ሰው ናቸው ሲሉ ገልጸው ከዩክሬኑ ግጭት በተጨማሪም የኒውክሌር ጦር መሳሪያ ቁጥጥርና የኢኮኖሚ ጉዳዮችን በተመለከተም መወያየት እንደሚሹ አስታውቀዋል። ከትራምፕ ጋር ሁሌም ስራ ላይ ያተኮረ ተግባራዊና መተማመን የሰፈነበት ግንኙነት አለን ሲሉም ፑቲን አክለዋል። በወቅቱ ፕሬዝዳንት ቢሆኑ ኖሮ ምርጫው ባይሰረቅ በዩክሬን የተከሰተውን ግጭት ማስወገድ ይቻል ነበር ሲሉ ትራምፕ በሚናገሩት አለመስማማት አልችልም ሲሉም ተደምጠዋል ፑቲን። የፑቲን መግለጫ ትራምፕ በሁለት የጎርጎሮሲያኑ ሀያ ሀያውን ምርጫ ተሰርቋል ብለው በሚከራከሩት ነጥብ ላይ የተሰጠ ጠንካራ ድጋፍ ነውም ተብሏል። ትራምፕ ከፎክስ ኒውስ ጋር ትላንት ሐሙስ ባደረጉት ቃለ ምልልስ የዩክሬኑ ፕሬዝዳንት ቮልዲሚር ዘለንስኪ ግጭቱን ለማስወገድ ከፑቲን ጋር መደራደር እንደነበረባቸው ተናግረዋል። ፑቲን በዛሬው መግለጫቸው ለንግግር በራቸው ክፍት መሆኑን አስታውቀው ነገር ግን ዘለንስኪ እንደ ኤሮፓውያን አቆጣጠር በ2022 ከሞስኮው ጋር ድርድር እንደማይኖር መወሰናቸውን አንስተው አስታውሰዋል። አድማጮች፣ ለምሽቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። አይደን ገረመው ከዋሽንግተን ዲሲ ኤደንን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ኢስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ጥር 16 2017 ዓ ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት ከአቀናባሪ ብርሃን ኃይሉ ጋር ሳስተናግዳችሁ የማመሻው ስመኞሽ የቆየነኝ የማህበራዊና የድረገጽ ፕሮዲውሰራችን አበባየው ገበያውም አብራን ታመሻለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በድጋሚ ለማስታወስ ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ መከታተል ትችላላችሁ። አሁን በቀጥታ ቀዳሚ ወደሆነው ሆነው የአበየር ዘገባ ንለፍ። የኢትዮጵያ ሰብዓዊ መብት ኮሚሽን ዛሬ ባወጣው የሩብ ዓመት ሪፖርት በኢትዮጵያ በግጭት አውድ ውስጥ በሚገኙ አካባቢዎች ባለፉት ሶስት ወራት ውስጥ በተካሄደ የምርመራ ሪፖርት ከ200 በላይ ሲቪሎች ከፍርድ ውጭ መገደላቸውን አስታወቀ። የሲቪሎች ግድያዎች የተፈጸሙት በአብዛኛው በአማራና በኦሮሚያ ክልሎች መሆኑንም ጨምሮ ገልጿል። የኢትዮጵያ መንግስት እስካሁን በጉዳዩ ላይ ምላሽ አልሰጠም። ግድያዎቹ የተፈጸሙት በኢትዮጵያ የጸጥታ ኃይሎችና በየክልሎቹ በሚንቀሳቀሱ ታጣቂዎች እንደሆነም ኮሚሽኑ አመልክቷል። በሲቪሎች ላይ ከፍርድ ውጭ የሚፈጸሙ ግድያዎች አሳሳቢ ሆነው መቀጠላቸውን የገለጹት የኮሚሽኑ ተጠባባቂ ዋና ኮሚሽነር ራኬብ መሰለ ለዚህ ምክንያት የሆኑ ግጭቶች እንዲቆሙና በዚህ ረገድ በተለይም መንግስት ኃላፊነቱን እንዲወጣ ጠይቀዋል። ከመንግስት በኩል በዚህ ጉዳይ ምላሽ ለማግኘት የተደረገው ጥረት አልተሳካም። ዘገባው ይቀጥላል። በኢትዮጵያ በግጭት አውድ ውስጥ ያሉ አካባቢዎችን የሰብአዊ መብቶች ሁኔታ በተመለከተ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ዛሬ አርብ ጥር 16 ቀን ባወጣው የሩብ ዓመት ሪፖርት ከመስከረም ወር አጋማሽ እስከ ታህሳስ አጋማሽ ባለው ጊዜ ውስጥ በትንሹ 214 ሲቪሎችና በግጭቱ ውስጥ ተሳትፎ የሌላቸው ሰዎች ከፍርድ ውጭ መገደላቸውን አመልክቷል። አብዛኛው የሲቪሎች ግድያ በቅደም ተከተል በአማራና በኦሮሚያ ክልሎች መፈጸማቸውን ያስታወቀው ኮሚሽኑ ሪፖርቱ በሩብ ዓመቱ ውስጥ በግጭት አውድ ውስጥ ባሉ አካባቢዎች የተፈጸሙ የሰብአዊ መብቶች ጥሰቶችን በሙሉ የሚሸፍን አይደለም ብሏል። ኮሚሽኑ ውጤታማ ክትትልና ምርመራ አከናውኝባቸዋለው ብሎ በ ዝርዝር ያስቀመጣቸው ከህግ ውጭ የተፈጸሙ የሲቪሎች ግድያዎች በመንግስት የጸጥታ ኃይሎችና በየክልሎቹ በሚንቀሳቀሱ አማጽያን ታጣቂዎች የተፈጸሙ መሆናቸውን አመልክቷል። የመንግስት ኃይሎች አማጽያንን ትደግፋላችሁ፣ አማጽያን ደግሞ መንግስትን ትደግፋላችሁ በሚል ከፈጸሟቸው ግድያዎች በተጨማሪ በመንግስት የድሮንና የአየር ጥቃት እንዲሁም ኢላማቸውን ባለዩ ጥቃቶች የተገደሉ ሲቪሎች መኖራቸው በሪፖርቱ ተመልክቷል። በአማራ ክልል የጎንደርና የጎጃም የተለያዩ ዞኖች በርካታ ሲቪሎች የተገደሉባቸው አካባቢዎች እንደሆኑ ኮሚሽኑ አስታውቋል። ከነዚህም መካከል መስከረም ስምንት ቀን በደቡብ ጎንደር ዞን ፎገራ ወረዳ የመንግስት የጸጥታ ኃይሎችና በአካባቢው የሚንቀሳቀሱ የፋኖ ታጣቂዎች የተኩስ ልውውጥ ካደረጉ በኋላ የመንግስት የጸጥታ ኃይሎች በመንገድ ላይ አግኝተው እንዲሁም ከመኖሪያ ቤታቸው አስወጥተው የያዟቸውን በአጠቃላይ አስር ሲቪል ሰዎች ገድለው እንደሄዱ የዓይን እማኞችና የተጎጂ ቤተሰቦችን ዋ አካባቢ በማድረግ ሪፖርቱ ጠቅሷል። ከመስከረም አጋማሽ እስከ ጥቅምት አጋማሽ ደግሞ በምስራቅ ጎጃም ዞን ቢቡኝ ወረዳ ወይን ውሃ ቀበሌ በተለያዩ ጊዜያት የመንግስት የጸጥታ ኃይሎች ቤት ለቤት በመሄድ ፋኖን ትደግፋላችሁና የፋኖ ቤተሰቦች ናችሁ ያሏቸውን 11 ሲቪል ሰዎች በመያዝ ወይን ውሃ ቀበሌ ወደሚገኘው የመከላከያ ካምፕ በመውሰድ እንደገደሏቸው ኢሰመኮ ገልጿል። መስከረም 22 በደቡብ ጎንደር ዞን ሊቦ ከምከም ወረዳ በተመሳሳይ ምክንያት አንድ የዘጠኝ ወር ነፍሰ ጡር እናትና አን አንድ ህጻንን ጨምሮ ስምንት ሲቪል ሰዎች ላይ የመንግስት ኃይሎች ግድያ ፈጽመዋልን ብሏል ሪፖርቱ። የፋኖ ታጣቂዎች ከህግ ውጭ ፈጽመዋል ከተባሉ የሲቪሎች ግድያዎች ውስጥ ደግሞ መስከረም 29 በምዕራብ ጎጃም ዞን ደጋዳሞት ወረዳ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ከተደረገ የተኩስ ልውውጥ በኋላ የመንግስት የጸጥታ ኃይሎች አካባቢውን ለቀው መውጣታቸውን ተከትሎ የፋኖ ታጣቂዎች የመንግስት ኃይሎችን ደግፋቸዋል በሚል ቢያንስ 80 ሰዎችን አስረው አቆይተው ከመካከላቸው 38 ሰዎችን ህዳር 27 ቀን እንደገደሉ ኢሰመኮ እማኞችን ጠቅሶ አመልክቷል። በኦሮሚያ ክልል ከህግ ውጭ ከተፈጸሙት ግድያዎች ውስጥ ደግሞ ከኦሮሞ ነጻነት ሰራዊት ጋር ግንኙነት አላችሁ በሚል በቄሌም ወለጋ ዞን ሳጃ ወለል ወረዳ ሁለት ሲቪል ሰዎች፣ መስከረም 29 በደቡብ ምዕራብ ሸዋ ዞን አመያ ወረዳ 9 ሲቪል ሰዎች በመንግስት ኃይሎች መገደላቸውን ሪፖርቱ ገልጿል። የኦሮሞ ነጻነት ሰራዊት ታጣቂዎች ፈጽመዋቸዋል ከተባሉት የሲቪሎች ግድያዎች መካከል ደግሞ ጥቅምት 21 በምስራቅ ሸዋ ዞን ዱግዳ ወረዳ የመንግስት አካላትን ተባብራችኋል በሚል ህጻናትን ጨምሮ 17 ወንዶችና 21 ሴቶች በአጠቃላይ 38 ሲቪል ሰዎችን ገድለዋል የሚለው ተጠቃሽ ነው። እነዚሁ ታጣቂዎች ጥቅምት 29 በምስራቅ ሸዋ ዞን ዱግዳ ወረዳ መጃ ላሉ ቀበሌ በሚኖሩ የጉራጌ ብሔር ተወላጆች ላይ በምሽት ቤታቸውን በላያቸው ላይ በማቃጠልና ጥይት በመተኮስ በአጠቃላይ 12 ሰዎችን እንደገደሉ እንዲሁም ህዳር 19 በአርሲ ዞን ሽርካ ወረዳ የክርስትና እምነት ተከታዮችን ኢላማ በማድረግ ፈጸሙት በተባለ ጥቃት 13 ሰዎችን ከመኖሪያ ቤታቸው ቤታቸው በማስወጣት በጥይት መግደላቸውን ሪፖርቱ አመልክቷል። ከግድያዎቹ በተጨማሪ ብዙ ሲቪሎች ለአካል ጉዳት መዳረጋቸውንና በርካታ ንብረትም መውደሙን ኮሚሽኑ አስታውቋል። የኢሰመኮ ተጠባባቂ ዋና ኮሚሽነር ራኬብ መሰለ በሰጡን አስተያየት በሲቪሎች ላይ ከፍርድ ውጭ የሚፈጸሙ ግድያዎች አሳሳቢ ሆነው መቀጠላቸውን ተናግረዋል። ወይዘሮ ራኬብ በየሩብ ዓመቱ ሪፖርት ማውጣት ያስፈለገበትን ምክንያትም አብራር ተዋል ዋናው እንግዲህ ምክንያት እንደዚህ አይነት ፕሮዳክት የጀመርንበት ትልልቅ የሆኑ የሰብአዊ መብት ጥሰቶችን ሰንደን ተጠያቂነት ማምጣት በሚቻልበት ጊዜ እነዚህ ዶኪመንቴሽኑ ለፍትህ ሂደቱ ግብአት እንዲሆን እንዲጠቀም ደግሞ አስቸኳይ እርምጃዎችም እንዲወሰዱ ለማድረግ ጠለቅ ያለን የምርመራ ስራ መስራት ስላልቻለን አሳሳቢ የሆኑ ቀጣይነት ያላቸው የሰብአዊ መብት ጥሰቶችን ሁሉንም እንኳን ባይሆን ዋና ዋናዎቹን በተለይ ደግሞ ለማሳያነት የሚበቁ የሰብአዊ መብት ጥሰቶችን አሰባስበን በየሶስት ወሩ የምናወጣበት ሪፖርት ነው። ይሄ ሁለተኛው ነው። በዚህ ጉዳይ ላይ ከመንግስት በኩል ምላሽና አስተያየት ለማግኘት ያደረግነው ጥረት ሊሳካልን አልቻለም። የመንግስት ኮሚኒኬሽን ሚኒስትሩ ዶክተር ለገሰ ቱሉና የመከላከያ ሰራዊት ቃል አቀባይ ኮሎኔል ጌትነት የእጅ ስልካቸው ላይ ደውለን አላነሱም። የዘፈቀደ ጅምላና የተራዘመ እስራት እና የተፋጠነ ፍትህ እጦትም አሳሳቢ እንደሆነ በሪፖርቱ የጠቀሰው ኮሚሽኑ ግጭት ባለበት በአማራ ክልል ከመስከረም 18 ጀምሮ ከ6000 በላይ የሚሆኑ ሰዎች መደበኛ ባልሆኑ በጊዜያዊ ማቆያነት በተመረጡ አራት ቦታዎች ታስረው ይገኛሉ ብሏል። አስገድዶ መሰወር እገታና ያሉበት ቦታ ሳይታወቅ ሰዎችን አስሮ የማቆየት ተግባርም በተለይ በአማራ ክልል በዋናነት በመንግስት ኃይሎች እየተከናወነ መሆኑን ገልጿል። ሌላው ሪፖርቱ ትኩረት ያደረገበት ነጥብ የዳኝነት ነጻነት መሸርሸር ነው። በአማራ ክልል ዳኞች ከዳኝነት ስራቸው ጋር በተያያዘ በሚሰጡት ውሳኔና ትእዛዝ ሳቢያ በመንግስት አስፈጻሚ አካላት ህገወጥ እስራት፣ ጥቃት፣ ማስፈራራትና ጣልቃ ገብነት እንደሚፈጸምባቸው እንዲሁም ፍርድ ቤቶች የሚሰጡትን ውሳኔና ትእዛዝ አለማክበር እንደሚስተዋል ኢሰመኮ ማረጋገጡን ገልጿል። ሪፖርቱ እንዳመለከተው በክልሉ በአጠቃላይ ባለፈው አንድ አመት ጊዜ ውስጥ ሰላሳ አምስት ዳኞች ህገወጥ እስራት ባቸዋል በኦሮሚያ ክልልም መሰል ችግሮች እንደሚስተዋሉ ነው የተገለጸው። የኢሰመኮ ተጠባባቂ ዋና ኮሚሽነር ራኬብ መሰለ ትንሽ የዚህኛው ሪፖርት ለየት ያለው በዚህ ሶስት ወር ውስጥ የዳኝነት ነጻነት ላይ ያደረግነው ክትትልን በተወሰነ መልኩ ሳምራይዝ አድርገን አቅርበናል። ይህም አንዱ አሳሳቢ ሆኖ በአማራም በኦሮሚያ ክልልም የዳኝነት ነጻነት ላይ ተጽዕኖ የሚያደርጉ ሂደቶችን አይተናል። ለሰብአዊ መብት ጥሰቶች ምክንያት የሆኑ ግጭቶች እንዲቆሙም ተጠባባቂ ዋና ኮሚሽነሯ ጥሪ አቅርበዋል። ለዚህም መንግስት የመሪነቱን ሚና መወጣት አለበት ብለዋል። በኮሚሽኑ ሪፖርት ክስ የቀረበባቸውን የመንግስት አካላት እንዲሁም የአማጽያን ታጣቂዎችን ምላሽና ማብራሪያ ካገኘን በሌላ ዘገባ ይዘን እንመለሳለን። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። የትግራይ ክልል የሚገኙ ወታደራዊ አመራሮች ትላንት በሰጡት መግለጫ በዶክተር ደብረ ጽዮን ገብረ ሚካኤል ለሚመራው የህወሀት ቡድን ድጋፍ እንደሚሰጡ መግለጻቸውን ተከትሎ ለአሜሪካ ድምፅ አስተያየታቸውን የሰጡ የመቀሌ ከተማ ነዋሪዎች ትግራይ ዳግም ወደ ጦርነት እንዳትገባ የሚል ስጋት እንዳላቸው ተናገሩ። ሁለቱም ወገኖች ጉዳዩን ወደ ህዝብ አቅርበው ይዳኙ ብለዋል። በሌላ በኩል ሶስት የክልሉ ፓርቲዎች በሰጡት መግለጫ የወታደራዊ አመራርን በፖለቲካዊ ጉዳዮች ጣልቃ መግባት እንደሚቃወሙ በመግለጽ ወታደራዊ አዛዦቹ ከኤርትራ መንግስት ድጋፍ ያላቸው ናቸው በማለት ወንጅለዋል። ከከፍተኛ ወታደራዊ ጀነራሎች አንዱ ኮሎኔል ገብረ ገብረ ጻድቃን የትግራይ የጸጥታ ሁኔታ ከትግራይ ህዝብና ከጸጥታ አካል ውጪ ስላልሆነ የውጭ ኃይል አንሻም ብለው ውንጀላው ስም ማጥፋት ነው በማለት አጣጥለውታል። ሙልጌታ ጽባ ተጨማሪ አለው። የትግራይ ክልል የጸጥታ አመራሮች በነ ዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሀት ቡድን ከዚህ ቀደም ያሳለፈውን ውሳኔ እንደሚደግፉ ትናንት ባወጡት መግለጫ ማስታወቃቸው ተከትሎ በመቀለ ከተማ ለአሜሪካ ድምፅ አስተያየት ከሰጡ ነዋሪዎች አንዱ አቶ ተክለማርያም ሀይሉ ናቸው። ፖለቲካዊ ሁኔታት ብጣዕሚ ናብ ከቢድ ሓደጋ ዘእቱ የትግራይ የፖለቲካ ሁኔታ እኛን ወደ ከባድ ሁኔታ እያስገባን እንዳለ ይታያል። በተለይ በትናንትናው ዕለት ከፍተኛ የሰራዊት አዛዦች የሰጡት መግለጫ ብዙ የከተማችንን ነዋሪዎች ያስጨነቀና ዳግም ወደ ጦርነት ከበባና ክልከላ ውስጥ እንዳንገባ ስጋት የፈጠረብን ነው። አክለውም ወታደራዊ አመራሮች ለሁለት ከተከፈሉት የፓርቲ ቡድኖች ለአንዱ ድጋፍ ማሳየታቸው ጦርነት እንደ ማወጅ ነው የሚታየው ብለዋል። አቶ ተክላይ ኃይልሽ የተባሉ አስተያየት ሰጪ በበኩላቸው የክልሉ ፖለቲካዊ ቀውስ ወደ ግጭት እንዳያመራ ሁለቱ ወገኖች ጉዳዩን ወደ ሕዝቡ አቅርበው ይዳኙ ብለዋል። በአሁኑ ጊዜ ተኩስ ባይኖርም በፖለቲካው ውዝግብ ምክንያት ብዙ ሰዎች በኢኮኖሚ ችግር ውስጥ ይገኛሉ። በእጦት ምክንያት ሰው እየተጎዳ ነው። በተለይ አሁን ያለው አስጨናቂ ጊዜ ለሕዝቡ በጣም ከብዶታል። እነዚህ መሪዎች ሕዝቡን ማየት አለባቸው። ወደ ሕዝቡ ከቀረቡ ሕዝቡ ይዳኛቸዋል። ወደ ሕዝቡ ቢቀርቡ አንተን ትክክል፣ አንተ ተሳስተሃል እያለ ሕዝብ ይወስን ነበር። በመቀለ ከተማ ያገኘናቸው አስተያየታቸውን ለአሜሪካ ድምፅ የሰጡ ነዋሪዎች በፖለቲካዊ ውዝግቡ ምክንያት ወደ ግጭት እንዳይገባ በመስጋታቸው ካለፈው አንድ ወር ጀምሮ ለምግብ አገልግሎት የሚያስፈልጋቸውና ለተወሰነ ጊዜ የሚያቆያቸውን የምግብ ቁሳቁስ እየገዙ እንደሚያስቀምጡ ነግረውናል። በተያያዘ ዜና በትግራይ ክልል የሚገኙ ውድብ ናጽነት ትግራይ፣ ባይቶናና አረና ፓርቲዎች በጋራ በሰጡት መግለጫ የከፍተኛ ወታደራዊ አመራሮቹ መግለጫ አውግዘዋል። የፓርቲዎቹ አባላት ሆነው በጦርነቱ ጊዜ ከሰ ሰራዊቱ ጎን ሆነው የተሰለፉ አሉ። አሁንም ገና ያልተሰናበቱ አሉ። ስለዚህ ይህ ሰራዊት የተለያዩ ፖለቲካዊ አመለካከት ያላቸው ሰዎች ያካተተ እንደመሆኑ ለአንድ ቡድን ውግንና ሊኖረው የማይችል ነው ሲሉ የተናገሩት የውድብ ናጽነት ትግራይ ሊቀመንበር ዶክተር ደጀን መዝገበ ናቸው። ወታደራዊ አመራሮቹ ከኤርትራ መንግስት ጋር በመተባበር የወሰኑት ውሳኔ ነው በማለት ወንጀለዋል። ፀዊዖሞ ዘለው ፃውዒት ያቀረቡት ጥሪ ሙሉ በሙሉ የሻቢያ እንጂ የእነርሱ አይደለም። ትግራይ የጦርነት ሜዳ ለማድረግ ሻቢያ እየሰራ ነው። የእኛ ደጀን ነው እና የእኛ ነፃ መሬት ነው በሚሉት የሰሜን ምዕራብ አካባቢ የሻቢያ ደጀንና የጦርነት ሰለባ እንዲሆን ምቹ ሁኔታ እየፈጠሩ ናቸው። በክልሉ ሁሉን አቀፍ ጊዜያዊ አስተዳደር መመስረት ችግሩን ይፈተዋል የሚል እምነት እንዳላቸው ፓርቲዎቹ አስታውቀዋል። በተመሳሳይ ሳልሳይ ወያነ ትግራይ ባወጣው መግለጫ በአሁኑ ጊዜ የክልሉ ሕዝብ ችግር ውስጥ ባለበት ጊዜ ወታደራዊ መንግስት አንቀበልም በማለት በኃይልና በወታደሮች ታዝሎ ወደ ስልጣን የሚመጣ እንደ ፓርቲ ሳይሆን እንደ ታጣቂ ቡድን ነው የምናየው ሲል አስታውቋል። እንደ ፖለቲካ ፓርቲም ከእንደዚህ አይነት ፓርቲ ጋር ግንኙነት አይኖረንም ብሏል። በአቶ ጌታቸው ረዳ የሚመራ የህወሓት የማዕከላዊ ኮሚቴ አባላት በበኩላቸው ውሳኔው ወታደራዊ አዋጅ በማለት አውግዘውታል። ግልጽ መፈንቅለ መንግስት ነው ያለው መግለጫው፣ የክልሉ ወታደራዊ አመራርም በሁለት ከፍሎታል በማለት ነው ያስታወቀው። ይህ የፕሪቶሪያው ስምምነት ያፈረሰና ወታደራዊ ስርዓት ለማምጣት የሚደረግ ሂደት እንቃወመዋለን ብሏል። የክልሉ የጸጥታ ኃይሎች ከመንግስታዊ መዋቅር በሚሰጣቸው መመሪያ ብቻ እንዲመሩ ጥሪ አቅርቧል። የሚነሱ ቅሬታዎችና ክሶች አስመልክቶ የአሜሪካ ድምፅ ምላሽ የጠየቃቸው ትላንት የከፍተኛ ወታደራዊ አመራሮቹ መግለጫ ያነበቡት ኮንሬል ገብረ ገብረ ጻድቃን የወታደራዊ አመራሮቹ አቋም ዋና ይዘት ትግራይ አሁን ካለችበት ችግር እንድትወጣና ከዋናው ተልዕኮዎቹ ወጥቶ ደካማ የሆነውና መከውተት ውስጥ ነው ያሉት። ጊዜያዊ አስተዳደሩ እንዲጠናከር ስለምንፈልግ ነው ብለዋል። የአስተዳደሩ አመራር አባላት የጠላት መሳሪያ የሆኗሉ ያሉ ሲሆን የጠላት መሳሪያ ሆኗል ያሏቸው አመራሮች ግን በስም አልጠቀሱም። እነዚህ ጉዳዮች ተስተካክሎ ሰላማችን እንዲጠበቅ፣ ተፈናቃዮች እንዲመለሱና የትግራይ ግዛት እንዲመለስ ነው አቋማችን ያስታውቅ ነው ብለዋል። ከኤርትራ መንግሥት ጋር ግንኙነት አላችሁ ተብለው ለተነሳ ክስ ተከታዩ መልስ ሰጥተዋል። ናይ ኤርትራ ሀይል ዝብልዎ ዘለው ቅድም ክብል ኣብ ልዕሊ ሰራዊት ትግራይ ከኤርትራ ኃይል ጋር ግንኙነት የሚሉት ጉዳይ በትግራይ ሰራዊት ላይ ተከታታይ ስም ማጥፋት ይፈጽሙ የነበሩ የተወሰኑ ፓርቲዎች፣ ግለሰቦችና በውጭ ሀገር ያሉ ብዙሃን መገናኛ አሉ። የትግራይ ሰራዊት በአቋም መግለጫው እንደገለጸው የትግራይ የጸጥታ ጉዳይ ከትግራይ ህዝብና የጸጥታ ኃይሉ በላይ አይደለም። በዚህም ማንኛውም የውጭ ኃይል ጣልቃ መግባት አያስፈልግም ብሏል። በሰሜን ይምጣ በምዕራብ በደቡብ ይምጣ በምስራቅ፣ የውጭ ጣልቃ መግባት አንቀበልም፣ እንቃወመዋለን ነው ያለው። ይህ መግለጫ እያለ የኤርትራ ነው የሚል ፓርቲ የስም ማጥፋት ዘመቻ አካል ነው። የጸጥታ ኃይሉ አመራር ኃላፊነት የሚሰማውና የፕሪቶሪያው ስምምነት እንዲተገበር የሚፈልግ ነው ብለዋል። አንድ ህወሓት ብቻ እንደሚያውቁ የገለጹት ኮንሬል ገብረ፣ ይህ የፕሪቶሪያ ስምምነት የፈረመ ፓርቲም አስተዳደሩ ለማስተካከል የሚያደርገው ውሳኔ እንደምንደግፍ ነው ያሳወቅ ነው ሲሉ ተናግረዋል። ለአሜሪካ ድምፅ ሙልጌታ ጽብሃ መቐለ። ተከታዩ ዘገባ ደግሞ ወደ ኦሮሚያ ክልል እናልፋለን። በኦሮሚያ ክልል በ2015 ዓ ም በአዲስ መልክ በተዋቀረው የምስራቅ ቦረና እና ጎሮዶላ ወረዳዎች ውስጥ ባለፈው ሳምንት አመፅ አስነስተዋል የተባሉ 11 ተማሪዎችና አንድ መምህር መታሰራቸውን ተማሪዎችና የተማሪ ቤተሰቦች ገለጹ። የጎላው ዶላ ወረዳ አስተዳደር ተማሪዎች መታሰራቸውንና ትምህርት ቤት መዘጋቱን አረጋግጧል። ተማሪዎችና መምህሩ የታሰሩት በመጪው ግንቦት ወር በሀገር አቀፍ ደረጃ የሚሰጠውን የአስራ ሁለተኛ ክፍል መልቀቂያ ፈተና ለመውሰድ ቀድሞ የሚሞላው ቅጽ ላይ በሚሞላበት ወቅት ተማሪዎች ባስነሱት አመጽ ተሳትፈዋል ተብለው ነው ብለዋል የአሜሪካ ድምጽ ያነጋገራቸው ተማሪዎች ጎሮ ዶላ ወረዳ አስተዳደር አቶ አርቲ ጃርሶ እንደተናገሩት ትምህርት ቤቶች መዘጋታቸውንና ሁከት እንዲነሳ ቀስቅሰዋል የተባሉ ሰዎች በሕግ ቁጥጥር ስር መዋላቸውን ገልጸዋል። ዘገባው ይቀጥላል። ሰሞኑን በጎሮዶላ ወረዳ ተማሪዎች መታሰራቸውን ተማሪዎችና ቤተሰቦቻቸው ገልጸዋል። በኦሮሚያ ክልል ጎሮዶላ ወረዳ ታኅሣሥ ዘጠኝ ቀን 2017 ዓ.ም የ12ኛ ክፍል ብሔራዊ ፈተና መልቀቂያ ቅጽ ለተማሪዎች የደረሰው ቅጽ በምስራቅ ቦረና ስም መታተሙ ተማሪዎችን አስቆጥተዋል ስሉ ለአሜሪካ ድምፅ ቃላቸውን የሰጡ ተማሪዎች ገልጸዋል። ለደህንነታቸው በመዝጋት ስማቸውን በይፋ እንዳንጠቅስ የጠየቁ የተማሪ ቤተሰብ ልጃቸው ዘንድሮ የ12ኛ ክፍል ተፈታኝ መሆኑን ተናግረው በተፈጠረው ሁከት ቅጹን ሳይሞላ ቀርተዋል። ሌሎች ተማሪዎችም ታስረዋል ብለዋል። ናኖ በረታ ገራ ኩዳኒ ወይ ሂላሜ የታሰሩት በርካታ ናቸው። እነ ያለውበት በት አካባቢ 11 የሚሆኑ ተማሪዎች ታስሯል። አንድ መምህርም ታስሯል። በርካታ ተማሪም ሸሽቷል። ከተገኙ ይታሰራሉ። ያለው ሁኔታ አስቸጋሪ ነው። አስቀድሞ የዞንና የወረዳ ባለሥልጣናት ዘንድሮ በጉጂ ዞን ስም ተማሪዎች እንዲማሩ ቅጥኑም፣ እንዲሁም አገር አቀፍ ፈተናም በጉጂ ዞን ስም ነው የሚፈተኑት ብለው ሰብስቦን ነገሩን። በዚህ ተማምነን ወደ ትምህርት እንዲመለሱ አደረግን። ታህሳስ 9 ቀን 2017 ዓ ም ግን ለተማሪዎች የታደለው ቅጽ ምስራቅ ቦረና የሚል ነው። በዚህም ተማሪዎች ቁጣቸውን አሰምተው አመጽ ተቀሰቀሰም። እስካሁን ትምህርት ቤቶች እንደተዘጉ ነው። የኔ ልጅ ለሶስት ዓመት አስራ ሁለተኛ ክፍል ተማሪ ነው። ያሳዝናል። በ2015 ዓ ም የ12ኛ ክፍል ተማሪ የነበረ ዘንድሮም 12ኛ ክፍል ተማሪ መሆኑን የገለጸልን በተመሳሳይ ምክንያት ስሙን እንዳንጠቅስ የጠየቀው ተማሪ በተቃውሞ ሰበብ ለሁለት ዓመታት ትምህርታቸውን አቋርጠው ዘንድሮ ለፈተና ሲዘጋጁ እንደነበረ እና ወደ ትምህርት ቤት እንዴት እንደተመለሱና ተቃውሞ ለምን እንደተፈጠረ ስናገር ለሁለት ዓመታት ከትምህርት ውጭ ነበርኩ። በ2016 ዓ ም ታህሳስ ወር ሃያ አንድ ተማሪዎች አንድ ላይ ሰብስበን ለስምንት ወራት የዓለምንም ጥያቄ አሰሩን። ዘንድሮ ደግሞ መስከረም ላይ የወረዳው አመራሮች ተማሪዎች፣ ቤተሰብና የአገር ሽማግሌዎችን ሰብስበው እያወያዩን በጉጂ ዞን ስም ትምህርቱ እንዲቀጥል ፈተናውም በጉጂ ዞን እንደምንፈተን ነገሩን። ወደ ትምህርት ቤት ተመለሱ አለን። መማር ጀመርን። ከዛ ግን አሁንም የፈተናውን ቅጥ ስንሞላም በምስራቅ ቦረና ዞን ስም ታትሞ መጣም። በዚህም ተማሪዎች ጥያቄ ማንሳት ጀመሩም። ወዲያውም ሁሉም ተማሪዎች ሰልፍ መውጣት ጀመሩም። የታሰሩም አሉ፣ የሸሹም አሉ። እነም ሌላ ወረዳ ሂጃለም፣ በትምህርት ተስፋ ቆርጫለም። የተማሪ ቤተሰቦች አሁንም ተማሪዎች ለፈተና እንዲቀመጡ ቅድመ ሁኔታ መፈጠር እንዳለበት ይማጸናሉ። እ ትጋፈኑ ሞማ መትና ጋፊ መት በዳን ጋፊ ጋፈቴ ራ መንግስት ህብረተሰቡ የጠየቀውን ጥያቄም በውይይት ከመመለስ ኃይል የተጠቀመ ነው። ይህ ደግሞ ሰላም አያመጣም። አሁን በወረዳው ከ55 ሺህ በላይ ተማሪዎች ከትምህርት ገበታ ውጭ ናቸው። እነዚህ ተማሪዎች ለቤተሰብም ለሀገርም ሸክም ናቸው። መንግስት ጉዳዩን በትኩረት ቢመለከተው እንላለን። የጎሮዶላ ወረዳ አስተዳዳሪ የሆኑት አቶ አሪት ጃርሶ በተቀሰቀሰ ሁከት ትምህርት ቤቶች መዘጋታቸውን እና ሁከት ቀስቅሰዋል የተባሉ ሰዎች መታሰራቸውን አምነዋል። የተወሰኑ ተማሪዎች ከህብረተሰቡ ጥያቄ ተነስተው በወረዳው አመፅ ቀስቅሰዋል። ፎርሙን የሞሉ ያልሞሉም ተማሪዎች አሉም። በተማሪ ስሜት የታሰረ ሰው የለም። ነገር ግን ፎርም እንዳይሞላም የከለከለና ሁከት እንዲፈጠር ያደረገ በህግ ቁጥጥር ስር ውሏል። የተዘጉ ትምህርት ቤቶችም አሉ። ተማሪዎች ወደ ትምህርት እንዲመለሱ ከአገር ሽማግሌዎች ጋር እየተወያየን ነው። የካቲት 20 ቀን 2015 ዓ.ም የክልሉ ምክር ቤት የምስራቅ ቦረና ዞንን 21ኛው የክልሉ ዞን አድርጎ በአዲስ መልክ ማደራጀቱን ተከትሎ በጎረዶላ ወረዳ በተነሳ ተቃውሞ ትምህርት ቤቶች ለሁለት ዓመታት ተዘግተው የነበሩ ሲሆን በሺዎች የሚቆጠሩ ተማሪዎች ከትምህርት ገበታቸው ውጪ መሆናቸው መዘገባችን ይታወሳል። በወረዳው በየጊዜው ሁከት ተቀስቅሰው የሰው ህይወት መጥፋቱንና ንብረት መውደሙን የየአካባቢውን ሰዎች አነጋግረን ዘግብ መቆየታችን ይታወሳል። በወቅቱ የክልሉ መንግስት የሚቀለበስ ውሳኔ የለም ወደፊት የቀበሌና የወረዳ መዋቅሮችን ማጠናከር ነው ማለቱም ይታወሳል። ዘንድሮ ትምህርት ከተጀመረ ወዲህ ተመሳሳይ ችግሮች መከሰታቸውን ነዋሪዎች ይናገራሉ። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ ሀገር ውስጥ ዘገባዎች ወጣ ስንል ብለን ወደ ዩናይትድ ስቴትስ መለስ ስንል ደግሞ ፕሬዚዳንት ዶናልድ ትራምፕ የውጭ ንግድን አስመልክቶ ያላቸውን ሀሳብ በግዙፉ የዓለም ንግድ መሪዎች ጉባኤ ላይ ባቀረቡበት ወቅት ባለሀብቶች አምራች ኩባንያዎቻቸውን አሜሪካ ውስጥ እንዲገነቡ በጋበዙበት ንግግራቸው ከፈለጋችሁ ማድረግ ያልያም መተው ትችላላችሁ። ነገር ግን የማታደርጉት ከሆነ ከበድ ያለ ቀረጥ ይጠብቃችኋል የሚል አማራጭ ሰጥተዋቸዋል። የአሜሪካ ድምጿ የዋይት ሀውስ ዘጋቢ አኒታ ፓውል የትራምፕ ወደ ዋይት ሀውስ መመለስ በተለይ ባለም አቀፉ የኢኮኖሚ እንቅስቃሴ ላይ ያለውን አንድምታ የዳሰሰችበትን ዘገባ አሉላ ከበደ እንደሚከተል ያቀርበዋል። ፕሬዚዳንት ዶናልድ ትራምፕ ከአለም አቀፉ ኢንዱስትሪ ተዋናዮች ፊት ቆሞ ባሰሙት ንግግራቸው My message to every business in the world is very simple. Come make your product in America, and we will give you among the lowest taxes of any nation on earth. But if you don't make your product in America, which is your prerogative, then very simply you will have to pay a tariff. በዓለም አቀፍ የንግድ ሥራዎች ለተሰማሩ ሁሉ የማስተላልፈው መልእክት በጣም ቀላል ነው እና ምርቶቻችሁን አሜሪካ ውስጥ አምርቱ። ከማንኛውም አገር ዝቅተኛ የሆነ የግብር ክፍያ እንድትከፍሉ እናደርጋለን። ነገር ግን ምርታችሁን አሜሪካ ውስጥ ካላምረታችሁ፣ መብታችሁ ነው፣ ከበድ ያለ ቀረጥ ይጠብቃችኋል። የትራምፕ መልእክት በዳቮስ ስዊዘርላንድ፣ በተካሄደው የዓለም ኢኮኖሚ መድረክ ከቀረቡት ከሌሎች ሀያላን አገሮች መሪዎች መልእክት በሙሉ ገኖ የተሰማ ሲሆን በዚህ ዓመታዊ ዓለም አቀፍ የመንግስታትና የግሉን ዘርፍ ትብብር ለማነቃቃት የታለመ ጉባኤ የተናገሩት መሪዎች ዓለም አቀፍና ክልላዊ ፈተናዎችን፣ የአካባቢና የኃይል ምንጭን የሚመለከቱ እንዲሁም የጂኦፖለቲካዊ ይዘት ያላቸው ሌሎች አሳሳቢ ጉዳዮችን ጨምሮ የኑሮ ደረጃን እንዴት ማሻሻል፣ እድገትንም እንዴት ማነቃቃት እንደሚቻል ያጤኑ፣ ብዝሃነት ለጎላበት አሰራር አጽንኦት የሰጡ ሀሳቦች ነው ያንጸባረቁት። China minister China, and minister China. Economic globalization is a result of social progress and technological advances, and it cannot be stopped. Protectionism does not solve problems, and trade wars help no one. We should take every chance to guide economic ዓለም አቀፍ ንግድን የአንድን አገር ምርቶች እንዲረዳ ብቻ በሚያደርግ መልኩ የሚገድብ ፖሊሲና አሰራር ለችግሮች መፍትሄ አያመጣም። በምንናገድበት መንገድ ላይ የሚደረጉ ጦርነቶችም ለማንም አይረዱም። ኢኮኖሚያዊ ዓለም አቀፋዊነትን ለመምራትና ይበልጥ የተነቃቃ አካታችና ዘላቂነት ወዳለው የተሻለ ደረጃ ለማሸጋገር እድሉን መጠቀም ነው ያለብን። ትራምፕ ለአውሮፓ ፈሳሽ የተፈጥሮ ጋዝ አቅርቦት ዋስትና ለመስጠት በመድረኩ የገቡትን ቃል አስመልክቶ አስተያየት ከሰነዘሩ ተንታኞች አንዳንዶቹ እርምጃው በአሜሪካውያን ላይ የዋጋ ንረት ሊያስከትል ይችላል ሲሉ አስረድተዋል። ቢል ጋትሰን የዓለም አቀፍ ጉዳዮች ጥናት ተቋሙ ብሮኪንግስ ከፍተኛ ባልደረባ ናቸው። ኢሊሚኔቲንግ ዩሮፒያን ዲፐንደንስ ኦን ራሽን ኦይል አንድ ናቹራል ጋስ is a really important foreign policy objective for the president. Uh, I know he was very critical in the past, especially of Germany, uh, for authorizing አውሮፓ በሩሲያ የነዳጅ ዘይትና የተፈጥሮ ጋዝ ላይ ያላትን ጥገኝነት ማስወገድ ዋናው የፕሬዚዳንቱ የውጭ ፖሊሲ እቅድ ነው ቀደም ባሉ ጊዜያትም በተለይም በጀርመን ኖርድ ስትሪም ሁለት ለተባለው የነዳጅ ማመላለሻ መስመር የጀርመንና በአጠቃላይ የአውሮፓውያን በሩሲያ የተፈጥሮ ጋዝ ላይ ያላቸውን ጥገኝነት እንዲያይል መደረጉ ላይ ቅሬታ እንደነበራቸው አውቃለሁ። በስፍራው ተገኝተው ትራምፕ የተናገሩትን የተከታተሉም ሀሳባቸውን ለጋዜጠኞች አጋርተዋል። በዚህ በዘንድሮ ዓመታዊ መድረክ ከ130 በላይ አገሮች የመጡ ሶስት ሺህ ሰዎች ተሳትፈዋል። አስፐን ባርት አይደ የኖርዌይ የውጭ ጉዳይ ሚኒስትር ናቸው። እኔ እንደማስበው ከዚህ የምንወስደው ቁም ነገር ቢኖር የኢኮኖሚ እድገትን ለማጠናከር የምናከናውናቸውን ስራዎች ማጎልበት እንዳለብን ነው። ስቱዋርት አይዘንስታት ደግሞ የቀድሞ የዩናይትድ ስቴትስ ፕሬዚዳንት ጂሚ ካርተር አማካሪ ሆነው ያገለገሉ ዲፕሎማት ናቸው። በምርጫው ያሸነፉበትን አንዱን ምክንያት ያሳያል ይህም ባይል ይናገራሉ። በሁሉም ነገር ላትስማማ ትችላለህ፣ ነገር ግን ከፍ ያለ ኃይል ያለው ንግግር ነው የሚያደርጉት። አግነስት ካላማርድ ዓለም አቀፉን የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናልን ይመራሉ። ይህ ራዕይ አሜሪካንም ብቻ ያማከለ ነው ለቀረው ዓለም የያዘው ወይም የሚለው ምንም ነገር የለም። በስዊዘርላንድ ተራሮች ላይ በምትገኘው በዚህች በትንሽቱ ከተማ ዳቮስ የተጀመረው ዓመታዊ ጉባኤ ዛሬ አርብም ቀጥሎ በአንዳንድ ዓለም አቀፍ አንገብጋቢ ጉዳዮች ላይ ሲወያዩ ውሏል። ከጥቂት ቀናት በፊት አስተዳደሩን ተረክበው ስራቸውን የጀመሩት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ሩሲያ ከዩክሬን ጋር የሰላም ንግግር እንድትጀምር ግፊታቸውን በማጠናቀር ላይ ናቸው። የሰላም ንግግር አላደርግም ብትል ዩናይትድ ስቴትስ አዳዲስ ማዕቀቦችና ታሪፎች ትጥልባታለች በማለት ትራምፕ ያሰሙት ዛቻ ሩሲያ አጣጥለዋለች። የአሜሪካ ድምጿ ቬሮኒካ ባልደራስ ኢግሊሲያስ በዚህ ዙሪያ ያደረሰችንን ዘገባ ቆንጅታየ ታቀርበዋለች። ሩሲያ ትናንት ሐሙስ፣ በዩክሬኗ ዛፖሮጂዥያ ከተማ ላይ ባደረሰችው የሚሳይል ጥቃት 24 የሚሆኑ ሰዎች ገድላለች። የዩክሬን ፕሬዚደንት ቮሎዲሚር ዘሌንስኪ ጥቃቱ መፈጸሙን በቴሌግራም ገጻቸው ላይ አረጋግጠው ሩሲያ ላይ ተጨማሪ ማዕቀብ እንዲጣልባት ተማጽኖ አቅርበዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕም ሁለቱ ወገኖች ጦርነቱን እንዲያቆሙ ትናንት በድጋሚ ጥሪ አቅርበዋል። ሩሲያና ዩክሬን የሰላም ስምምነት ላይ እንዲደርሱ የምናደርገው ጥረት ተጀምሯል ብዬ ተስፋ አድርጋለሁ። ይህንንም ዳር ማድረስ በጣም አስፈላጊ ጉዳይ ነው። ዶናልድ ትራምፕ ከትናንት በስቲያ ረቡዕ በትሩስ ሶሻል ማህበራዊ መገናኛቸው ላይ ባወጡት ጽሑፍ ሩሲያን ልጎዳት አልፈልግም፣ ነገር ግን የሰላም ስምምነት ላይ መድረስ አለባት፣ አለዚያ ግን ወደ ዩናይትድ ስቴትስ በምትልከው በማናቸውም ነገር ላይ ከፍተኛ የታክስ ክፍያ ታሪፍና ማዕቀብ ይጣልባታል ሲሉ አስጠንቅቀዋል። ትናንት የክሬምሊን ቤተ መንግስት ቃል አቀባይ ዲሚትሪ ፔስኮቭ ፕሬዚደንት ትረምፕ የሰጡትን ማስጠንቀቂያ አጣጥለውታል። ምንም የተለየ ነገር አላየንም። እኛውንም ቢሆን ለመነጋገር ዝግጁ ነን። አንዳንድ ተንታኞች ዩናይትድ ስቴትስ ጦርነቱ እንዲቆም በምታደርገው ጥረት ውጤት ለማግኘት አቅም ያላት መሆኑን ይናገራሉ። ስቲቨን ፓይፈር በብሩኪንግስ ተቋም የዓለም አቀፍ ጸጥታና ትብብር አዋቂ ናቸው። ለዩክሬን የሚሰጠውን የጦር መሳሪያ እርዳታ ሊቀጥሉ ይችላሉ። እንዳይንቀሳቀስ የተደረገው የሩሲያ ማዕከላዊ ባንክ 300 ቢሊዮን ዶላር አለ እሱንም ሊጠቀሙበት ይችላሉ። ማቴው ሽሚት ደግሞ በኒው ሄቨን ዩኒቨርሲቲ የብሔራዊ ጸጥታና የፖለቲካ ሳይንስ ረዳት ፕሮፌሰር ናቸው። ዩናይትድ ስቴትስ በዚህ ጉዳይ ያላት ትልቁ አቅም አውሮፓውያኑ አጋሮቿን ማስተባበሯን ልትቀጥል ትችላለች፣ ቻይናንም ማምጣት ትችላለች። በዳቮስ የዓለም የኢኮኖሚ ጉባኤ ላይ የሰሜን አትላንቲክ ሀገሮች ትብብር ኔቶ ዋና ጸሐፊ ማርክ ሩተ ባደረጉት ንግግር አሁን ለዩክሬን የምንሰጠውን የገንዘብ ድጋፍ ማሳደግ አለብን፣ ምክንያቱም ሩሲያ ያሸነፈች እንደሆነ ከዚያ እጅግ የገዘፈ ወጪ ስለሚጠይቀን ብለዋል። በቢሊዮን የሚቆጠር ሳይሆን በትሪሊዮን የሚቆጠር መሆን አለበት፣ ምክንያቱም ዩክሬን ከተሸነፈች የተቀረውን የኔቶን ክልል መከላከያ እንደገና ማጠናከር ያስፈልጋል። ይህን ለማድረግ ደግሞ ወጪውንም የኢንዱስትሪ ምርቱንም ለማሳደግ የሚጠይቆ ገንዘብ ከምንገምተው በላይ ነው። የኔቶ ዋና ጸሐፊው አክለውም በጥድፊያ ዩክሬንን የማይበጃት የሰላም ስምምነት ከተደረገም ከጂኦፖለቲካ አኳያ ትልቅ ስህተት ይሆናል ሲሉ አስጠንቅቀዋል። እያዳመጣችሁት ያላችሁት በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ለምሽቱ የመጀመሪያ አጋማሽ የያዝናቸውን መሰናዶዎች አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ እንገኛለን። በሁለተኛው አጋማሽ አብዛኞቹ ዘገባዎቻችን በዶናልድ ትራምፕ በዓለ ሲመት ተከትሎ እያከናወኑ ያሏቸውን ተግባራቶች የሚዳስሱ ይሆናሉ። ወደዛው እናልፋለን። ቀዳሚ የሚሆነው ዘገባ ጄንዚ መራጮች እና የትራምፕ ፖሊሲዎችን የሚመለከት ነው። ፕሬዚዳንት ዶናልድ ትራምፕ ለሁለተኛ ጊዜ ዩናይትድ ስቴትስን ለመምራት ስልጣን ላይ ከወጡ ቀናት ተቆጠሩ። በስልጣን የመጀመሪያ ቀናቸው ለደጋፊዎቻቸው ካፒታል ዋን ተብሎ በሚታወቀው የስፖርትና የመዝናኛ ስታዲየም ባደረጉት ንግግር የመጨረሻ ልጃቸው ባረን ትራምፕ ምክርና ድጋፍ በመቀበላቸው ከተቀናቃኛቸው በተለየ መልኩ ከ30 በመቶ በላይ የወጣት መራጮችን ድምጽ ማግኘታቸውን ተናግረዋል። ለመሆኑ በተለምዶ ጄንዚ ተብሎ የሚጠራው ይሄ የመራጭ ቡድን ከፖሊሲ አኳያ ምንድን ነው የሚለውን በተመለከተ በካሊፎርኒያ ግዛት ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑትን ዶክተር ሳባ ተስፋ ዮሐንስን ጋብዘናል። ኤደን ገረመው ናት። ያነጋገረቻቸው በተረከቡበት ቀን ጀምሮ እጅግ ብዙ የስራ ማስፈጸሚያ ሰነዶችን ፈርመዋል። ከነዚህ ውስጥ በከፍተኛ ሁኔታ የወጣቶችን ትኩረት የሚስቡት የትኞቹ ናቸው ትያለሽ? በአንቺ የባለሙያ አይን ፕሬዚደንት ዶናልድ ትራምፕ ደግሞ ለሁለተኛ ጊዜ የአሜሪካ ፕሬዚደንት ሆነው ከተመረጡ በኋላ ያለፈው ጊዜ ያው ሁሉም ተንታኝ በየመንገዱ የራሳቸውን ሀሳብ ሲገልጽ ቆይተዋል። አሁን ደግሞ ጥር ሀያ በኢሮፓውያን አቆጣጠር ማለት ነው ስልጣን የተረከቡት ፕሬዚደንት ዶናልድ ትራምፕ አርባ ሁለት አርባ ሁለት ትዕዛዞችን አስተላልፈዋል ማለት ነው። አይ ቲንክ አብዛኛው ወጣቱ ለዶናልድ ትራምፕ የመረጡበት ምክንያት አንደኛ ምክንያቱም ብለው ያኔ ሲመርጡም የጠቀሱት ኢኮኖሚ ነው። አሁንም ኢኮኖሚው ሆኖ እንደሚቀጥል ነው የኔ ግምት ማለት ነው። ለምሳሌ የቲክቶክ ይሄ የማህበራዊ ሚዲያ ከፍተኛው ፍርድ ቤት የአሜሪካ እንዲቀር ወይ ደግሞ እንዲቋረጥ ብሎ እሁድ እሁድለት ነበር የሚቋረጠው ቲክቶክ ግን ትራምፕ ከመምጣቱ በፊት ኖ ኖ ይህንን ለሰላሳ ለሶስት ወር ለሶስት ወር ለዘጠና ቀን አራዝመዋለሁ የመከልከሉን በማለታቸው ብዙ ሰው ተደስቷል። ከዚህም ቲክቶክ በመቆየቱ በመሰረት መዘግየቱ ከአስት ደስታቸው ግሩፕ ዋናው ወጣቱ ነው። ከሰላሳ ዓመት በታች የሆኑ አሜሪካ ዜጎች ናቸው ማለት ነው። እና ይሄም ከኢኮኖሚ ጋር እየያዛል ማለት ነው። ምክንያቱም የመረጡትም ኢኮኖሚው የተሻለ ፖሊሲ ይኖረዋል ብለው ስለገመቱ ነው። አሁንም እሱም ደግሞ ቃል እንደገባሁት እኔ የዚህን ሀገር ኢኮኖሚ አሳድጋለሁ፣ አበረታታለው፣ ንግዶችን ቢዝነሶችን እንዲስፋፉ አድርጋለሁ የሚለውን ቃል የገባውን እያስፈጸመ እንደሆነ ለማሳየትም ይመስለኛል ይሄ ቲክቶክን ያዘገየው ማለት ነው። እንግዲህ በእለቱ ውሳቸው ልክ በነበራቸው የጋዜጣዊ መግለጫ ላይ ሲናገሩ ከሰላሳ ከመቶ በላይ የሚሆነውን የወጣቶች ድምፅ ያገኘው መሪ ነኝ ነው ያሉት፣ እና በእርግጥ ጠቀስ ጠቀስ አድርገሻቸዋል። ለምን ከሰላሳ ከመቶ በላይ ድምፅ ከባይደን ወይም ደግሞ በኋላ ቀጥለው ከመጡት ከካማላ አንጻር ሊያገኙ እንደቻሉ ግን በዋናነት ወጣቱ ወይም ደግሞ ይሄ ጄንዚ የሚባለውን ቡድን እያማከሉ መሪ ናቸው። ፖሊሲዎቻቸው ያንን የሚመለከቱ ነገር ናቸው ብትያለሽ እንደ ባለሙያ። ኖ ኢንፋክት በጣም የሚገርመው ወጣቱ የኢኮኖሚው ጉዳይ እንደ መጀመሪያ ስላስቀመጡት ነው እንጂ የአየር ንብረት በተመለከተ ወጣቶች በጣም አትኩሮት የሚሰጡት ጉዳይ ነው። ትራምፕ ግን እሱ ተቃራኒ ነው የሚሄደው። ለምሳሌ ካሳለፋቸው ውሳኔዎች አንዱ የፓሪስ ክላይሜት ወይ ደግሞ የአካባቢ ስምምነት ብላ አሜሪካ የገባችበትን ከዛ ወጣ በመጀመሪያው ቀን ማለት ነው። ይሄ ክሊን ኢነርጂ የሚለው ንጹህ ኃይል የማመንጨት የሚችሉ ምንጮቹን የማተኮር ፖሊሲን የነበረው ለምሳሌ የዲሞክራት ፓርቲ ወይ ደግሞ ባይደን እሱ አሁን እሱን ነው ድሪል ቤቢ ድሪል የሚል ማለት ብዙ ሀይል የነዳጅ በዩ የፎሲል እሱ ላይ እንደሚያተኩር ነው የተናገር። ይሄ አሁን የወጣቱ ጄኔሬሽን እሱ አይደግፉትም፣ ግን አሁንም ከኢኮኖሚ ጋር ሲወዳደር የኢኮኖሚ ነው መጀመሪያ የሚያሰልፉት ማለት ነው። በዛ ምክንያት ነው እንጂ አብዛኞቹ ይሄ አሁን የኢሚግሬሽን ምናምን ብዙ ወጣቱ ቦታ አይሰጠው የኢሚግሬሽን ጉዳይ እዳ፣ አሁን የትምህርት ቤት እዳ። ይሄ ትምህርት ቤት ስትሄጂ እዚህ ሀገር እዳ ይኖርሻል ተበድረሽ ምናምን ነው የምትማሪ እና ይህንን የማስቀረት ፍላጎት አላቸው። ባይደን ይሞክር ነበር ስላልተሳካለት ነው እንጂ። ትራምፕ ግን መንደሱ አይነት አተኩሮ ብዙ የለውም እና እነሱም ያተኩሩበት ኢኮኖሚ አንደኛ፣ ሁለተኛው ክራይም ወይ ደግሞ ወንጀል ሶስተኛው ደግሞ ይሄ ያልኩሽ የስቱደንት ዴት የሚባለው እዳ የተማሪዎች ትምህርት ቤት ያለሽ የሚከፈለውን ማለት ነው። እሱ ላይ እሱ ብዙ አትኩሮ አይሰጥም። ስለዚህ አይ ቲንክ አሁን እነሱ ለሱ ድምፅ ሲሰጡ አተኩሮ አድርገው የሰጡት ነገር አሁን በስራ ላይ ሲውል ምን ያህል እንደጠበቁት ይሆናል የምናየው ጉዳይ ይሆናል ማለት ነው። አዲስ ስለሆነ ግን እነሱ ወጣቶቹ ከሰላሳ ዓመት በታች ያሉት መጀመሪያ የሚቆጥሩት ቁጠባ ወይ ደግሞ ኢኮኖሚ ነው። እንግዲህ አንቺ መምህርት ነሽ፣ በምታስተምሪበት ተቋም ውስጥ ስደተኛ ተማሪዎች ይኖራሉ በእርግጥ የተማሪዎችን የሚነካ ህግ እስካሁን ያለ አይመስለኝም። ግን ካለም አንች እንደ ባለሙያ ትነግሪናለሽ። የተማሪዎቹ መንፈስና ድባብ ምን ይመስላል? ያለው ሁኔታ እንዴት ነው? አጋጣሚ ሆኖ ትምህርት የጀመረው ገና ትላንት ነው እና ብዙ ምን ያህል አፌክት አድርጓቸዋል ምናምን በቀጥታ ላውቅ ገና አልቻልኩም። ግን እኔ ሎስ አንጀለስ ነው ያለሁት፣ ካሊፎርኒያ። ካሊፎርኒያ ደግሞ ብዙ ብዙ ስደተኞች ራፊጂ ሆነው የመጡ ወይ ደግሞ ህጋዊ ወረቀት የሌላቸው ድሪመርስ የሚባሉት ብዙ አሉ። እዛ የኛ ዩኒቨርሲቲ ራሱ ካሊፎርኒያ ስቴት ዩኒቨርሲቲ ሎስ አንጅለስ ብዙ ተማሪዎች ድሪመሮች አሉ። ድሪመሮች ማለት ከአንድ ደረጃ ወይ ደግሞ አቅመ አዳም ከመድረሳቸው በፊት ወላጆቻቸው ይዟቸው ወደ አሜሪካ የመጡ ወጣቶች ማለት አሁን አዳልት ሆነው በስራ ላይ በትምህርት ላይ ያሉ ማለት ነው። እና ወረቀታቸው በተለያየ መንገድ እየታደሰ የአንዴ ዲሞክራቲ ባለስልጣን ሲመጣ፣ ወይ ሪፐብሊካን ሲመጣ የተለያየ ውሳኔ እየተሰጠ ነው የሚሄዱ ያሉ ወሳኝ ሆነው ደግሞ መሰረታዊ ለውጥ ውሳኔ አልተደረገላቸው። ስለዚህ እነሱም አሁን ምን ደረጃ ነው የሚሆነው አላወቅንም። ተለየኛ ዩኒቨርሲቲ ካልስቴት ዩኒቨርሲቲ አብዛኛው ካልስቴት ዩኒቨርሲቲ ብቻ ሳይሆን አብዛኛው የካልስቴት ዩኒቨርሲቲ የሚባሉት የሂስፓኒክ ኢንስቲቱሽን ነው የሚባሉት ሂስፓኒክ ማጆሪቲ ያሏቸው አብዛኛው ደግሞ ሂስፓኒክ ማንነት ያላቸው ሰዎች በቀጥታም በተዘዋዋሪ የወረቀት ደረጃቸው አንዳንዶቹ ወረቀት ያላቸው፣ አንዳንዶቹ ወረቀት የሌላቸው፣ አንዳንዶቹ ዜጎች ሆኑ፣ አንዳንዱ ዜጋ ያልሆኑ ስለሆኑ በቀጥታ ይነካናል ማለት ነው። ካሊፎርኒያ የምንገኝ ኢንስቲትዩሽንስ ተቋሞች። እስቲ ቀጣዩ ጊዜ እንደ ተስፋ መቼም አንድ አስተዳደር መልካምም አሉታዊም ነገሮች ይኖሩታል፣ ግን ተስፋ በሚሆኑት ነገር ወይም ደግሞ መልካም ናቸው በምንላቸውን ነገሮች አንስተን እንጨርስ። እኔ ሁሉም ሰው ሁሉም ሰው ወጣቶችን በያቸው ትልልቁም ሰው በተለያየ ዴሞግራፊክ ዘርፍ ያለው ሰው ትራምፕ በኢኮኖሚ የተሻለ ፖሊሲ ይኖረዋል ብሎ የሚል ግምት ነው ያለው። ስለዚህ እኔም በሱ ፖሊሲ በኢኮኖሚ ፖሊሲ በሚያወጣው ድል እንዲጎናጸፍ ፍላጎቴ ነው ማለት ነው፣ ሁላችንም ስለሚጠቅመን። ግን አሁን የሚለው የሚፎክረው ይሄ ታሪፍ የሚለው ካናዳ ላይ ሜክሲኮ ላይ ቻይና ላይ ኢኮኖሚስቶቹ እኔ ኢኮኖሚስት አይደለሁም፣ ግን ኢኮኖሚስቶቹ ፍርሃት አላቸው ማለት ነው። ሌላው ይሄ ቤት የቤት ዋጋ ንረት ይቀንሳል፣ ብዙ ቤቶች ይሰራሉ የሚለው እሱም እናየዋለን፣ የምናየው ጉዳይ ነው አለ። እሺ ዶክተር ሰባ ከአሜሪካ ድምፅ ጋር ላደረግሽው ቆይታ ለባለሙያዊ አስተያየትሽ በጣም አመሰግናለሁ። እኔም አመሰግናለሁ። ደን እንግዲህ ፕሬዚዳንት ዶናልድ ትራምፕ ለሁለተኛ ጊዜ ወደ ስልጣን በተመለሱበት ወቅት ከአፍሪካ ጋር የሚኖራቸው ግንኙነት በተለይ በጸጥታና ደህንነት ትብብር አንጻር ምን ሊመስል ይችላል የሚለው ጥያቄ ጎልቶ እየተነሳ ይገኛል። አፍሪካ ለአሜሪካ ቀዳሚ የፖለቲካ የደህንነትና የስትራቴጂ አቅጣጫ ለመሆኗን የሚገልጹት የአፍሪካ ጉዳይ ተንታኞች ትራምፕ በአፍሪካ ላይ ያላቸው ትኩረት እንደ ሩሲያና ቻይና ያሉ ሀያል ሀገራትን በመገዳደር ላይ የተመሰረተ ሊሆን እንደሚችል አመልክተዋል። በአፍሪካ ቀንድ በሳህልና በታላቁ የቻድ ሀይቆች አካባቢ የውስጥ ግጭቶችና ሽብርተኝነት ፈታኝ በሆኑ በት ወቅት የትራምፕ የስልጣን ዘመን በአፍሪካ ጸጥታና ደህንነት ላይ የሚኖረውን አንድምታ አስመልክቶ ባለሙያዎችን አነጋግር ያለው ቀጥሎ ይቀርባል። ተመራጩ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ለሁለተኛ ጊዜ ወደ ስልጣን ለመመለስ እየተዘጋጁ ባሉበት ወቅት በቀደመው የስልጣን ዘመናቸው በአፍሪካ የሳህል ቀጠና ልዩ መልእክተኛቸው አድርገው ሾሟቸው የነበሩትን ፒተር ፓም የአፍሪካ ጉዳዮች ምክትል የውጭ ጉዳይ ሚኒስትር አድርገው ሊሾሟቸው እንደሚችሉ እየተገለጸ ነው። ፒተር ፓም ደግሞ ከሶማሊያ ተገንጥላ በራስ ገዝ አስተዳደር የምትመራው ሶማሌላንድ እንደ ሀገር እውቅና እንድታገኝ ተሟጋች መሆናቸው ይነገራል። በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ተባባሪ ፕሮፌሰር የሆኑት ዶክተር ሳሙኤል ተፈራ እንደሚያስረዱት የሶማሌላንድ ጂኦፖለቲካል አቀማመጥ አሜሪካ በቀይ ባህር ዙሪያ ላላት ፍላጎት አመቺ በመሆኑ አዲሱ የትራምፕ አስተዳደር ለሶማሌላንድ እውቅና ሊሰጥ የሚችልበት እድል እንዳለ ያመለክታሉ። ከእሳቸው መንደር ካሉ የአፍሪካ አማካሪዎቻቸው አካባቢ የሚወጡ የምንሰማቸው ዜናዎች ግን የሚያሳዩት ምንድን ነው? ቀይ ባህር አካባቢ ያለውን በተለይም የሁቲዎችን እንቅስቃሴ ተከትሎ የንግድ መስመር በተለያየ ጊዜ እንዲቋረጥ የሆኑባቸውን ምክንያቶች አይተናል። የጸጥታ ስጋቶችን በስፋት አይተናል። መርከቦች ሲጠቁ አይተናል። በዚህም የተነሳ ብዙ መስተጓጎሎችን ስንመለከት ነበር እና ያንን ለማስተካከል ሶማሌላንድን እውቅና ብንሰጥ አሜሪካም፣ ምዕራቡ ዓለም እዛም አካባቢ ያለው ጸጥታ ይስተካከላል፣ የተሻለ ሰላም ማምጣት እንችላለን። የአልሁቲዎችንም፣ የአልሸባብንም ሶማሊያ ውስጥ ያሉ ሌሎች እንቅስቃሴዎችን፣ ትራም ውስጥ ያለን እንቅስቃሴ፣ እንዲሁም ኢራንን በቀይ ባህርና በገልፎ ፌደን አካባቢ ሊኖር የሚችል አስኪ እንቅስቃሴ ማቆም እንችላለን የሚል ጠንከር ያለ እንቅስቃሴዎችን እናያለን። አሜሪካ በሶማሊያ ሰላምና መረጋጋትን ለመፍጠርና ሽብርተኝነትን ለመከላከል ለረጅም ጊዜ ስትከተል የቆየችው አንድ ሶማሊያን ፖሊሲ የምትቀይርበት እድል በጣም ጠባብ መሆኑን የሚገልጹት ደግሞ የአፍሪካ ቀንድና መካከለኛው ምስራቅ ጉዳዮች ከፍተኛ ተመራማሪ የሆኑት ዶክተር በለጠ በላቸው ናቸው። ዶክተር በለጠ ትራምፕ ይህን ፖሊሲ በመቀየር ለአሜሪካ የሚያስገኙት የተለየ ጥቅም እንደሌለ ያምናሉ። ይህንን ለመከላከል የሚያስችሉ መሰረተ ልማቶች አሜሪካ ለምሳሌ በጅቡቲ ያላት፣ በዚህ ፖርት ሊሞኔር ያላት ወታደራዊ ቤዝ ዋነኛው የአፍሪካን እንቅስቃሴዎቿን የምትቆጣጠርበት ቀጠና ጣቢያ ነው። ይሄ ጣቢያ አሁንም ዋነኛው የአሜሪካ ወታደራዊ ቤዝ ነው። ይሄ ባልተቀየረበት ሁኔታ ሶማሊላንድ ውስጥ ሌላ ተጨማሪ ትመሰረታለች ብሎ ማሰብ ይከብዳል። አንድ ሶማሊያ የሚለውን ፖሊሲ በማራመድ ግን ሌሎችን ኃይሎች ከሶማሊያ የሚሆን ከሌላ ከቀጠናው ማስወገድ መቀናቀን ያስችላታል ተብሎ ይታሰባል። ሁለተኛ አሜሪካ ከዚህ ውስጥ የምታገኘው የተለየ ጥቅም ማለት ከደህንነቱ አንጻር፣ ከስትራቴጂ አንጻር ኢቭን አንቺ ያልሹ ቀይ ባህርን ከመቆጣጠር አንፃር ሶማሊላንድን እውቅና መስጠት የተለየ የሚፈጥርላት ነገር አለ ተብሎ አይገመትም። ሶማሌላንድ ራሷን የቻለች ሀገር ሆና እውቅና ለማግኘት የሚያስችላት የቀይ ባህር ወደብ ከኢትዮጵያ ጋር መፈራረሟ በኢትዮጵያና በሶማሊያ መካከል ለአንድ ዓመት የዘለቀ ውጥረትን ፈጥሮ ቆይቷል። ምንም እንኳን ሁለቱም ሀገራት ልዩነታቸውን በውይይት ለመፍታት ስምምነት ላይ ቢደርሱም የእርስ በርስ ጦርነቶች በተዛመቱበት የአፍሪካ ቀንድም ተጨማሪ ስጋት ሆኖ ቆይቷል። ይህ የፖለቲካ ለመረጋጋት ለአሜሪካ እምብዛም የራስ ምታት ያልሆነ ሲሆን በተለይ የትራምፕን ትኩረት እንደማያገኝ ዶክተር በለጠ ያሰምሩበታል። የአፍሪካ ቀንድ የምንለው አሁን ያለበት ሁኔታ ሁሉም አባል ሀገራት የምንላቸው ኢትዮጵያን ጨምሮ። ከፍተኛ የሆነ የውስጥ ችግር የሚያስተናግዱበትና እንደገናም የሁለትዮሽ ግንኙነታቸው የሶስትዮሽ ግንኙነታቸው ጭምር በመከራ የተሞላ መሆኑን ማስታወስ ያስፈልጋል። እና አሜሪካ ልታደርገው የምትችለው የዶናልድ ትራምፕ አስተዳደር ወደፊት ሊከተለው የሚችለው ፖሊሲ የነኚ ውስብስብ የሆኑ እውነታዎች ነጸብራቅም ጭምር ተደርጎ መታሰብ አለበት። በዚህ የሚስማሙት ዶክተር ሳሙኤልም በተለይ ኢትዮጵያን እንደ ምሳሌ ያነሳሉ። በኢትዮጵያ ለዓመታት የዘለቀው የጸጥታና ደህንነት ችግር ትራምፕ ቅድሚያ ለሚሰጡት የንግድና ኢንቨስትመንት ትብብር አይመቼ አይሆንም ይላሉ። ንግድ መር የጸጥታና ደህንነት ፖሊሲን ያራምዳሉ ብዬ የሚላቸው ትራምፕ ኢትዮጵያ ውስጥ ያለው ሰብዓዊ ቀውስ የበለጠ ስደተኞችን የበለጠ ችግርን አሜሪካ ላይ ሊያመጣ የሚችል ከመሆኑ አንጻር እሳቸውም ከሰብዓዊ እርዳታ ይልቅ ወደ ንግድ ትኩረት ሰጥቶ የሚሰሩ ሰው ነጋዴም እንደመሆናቸው ጋር ተያይዞ ከዚህ በተጨማሪ ደግሞ ዩኤስ ኢንቨስትመንትን ፕሮሞት ለማድረግ ለማስፋፋት ኢትዮጵያ አሁን ያለችበት ሁኔታ ምቹ ስላሉ፣ በአጠቃላይ የአፍሪካ ቀንድን ከኬንያ በስተቀር ስናይ እንደዚህ አይነት ምቹ የሆነ ኢንቫይሮመንት ወይም አውድም ስለሌለው የትኩረት አቅጣጫ ተብለው ተወዳጅ ሊስት ውስጥ የማይገቡበትን ያሳያል። ሌላው የአፍሪካ ትልቁ ራስ ምታት ሁለት ዓመት ሊሞላው ጥቂት ወራት ብቻ የቀሩት የሱዳን ጦርነት ነው። የባይደን አስተዳደር የስልጣን ዘመናቸውን እያገባደዱ ባሉበት ወቅት የሱዳኑ ፈጥኖ ደራሽ ኃይል መሪ መሐመድ ሀምዳን ዳጋሎ ሄሜቲና በጦር አዛዡ አብደልፋታህ አልብርሃን ላይ የተለያዩ ማዕቀቦችን ጥለዋል። የአፍሪካን የጸጥታ ጉዳዮች የሚከታተሉት ባለሙያዎች ግን ይህ ጦርነት ትራምፕን ብዙም ያሳስባቸዋል ብለው አያስቡም። ሆኖም በቀደመው የትራምፕ ዘመን ከኬንያ ጋር የነበራቸውን ትስስር በመመልከት ኬንያ በአፍሪካ ቀንድ የሰላምና ደህንነት ተጽዕኖ ፈጣሪ ሊያደርጓት ይችላሉ ይላሉ ዶክተር በለጠ። ኬንያ ከአሜሪካ ጋር ያላት ግንኙነት እየጠበቀ፣ አሜሪካ ለኬንያ የምትሰጠው ቦታ እየጨመረ እንደዚሁም ኬንያ በቀጠናው በሶማሊያም ጭምር ያላት የደህንነት የሰላም የፖለቲካ ሚና እያደገ እንደሚመጣ መገመት ይቻላል። እንዳልሽው ዶናልድ ትራምፕ አስተዳደርም ይህንን ያስቀጥለዋል ተብሎ ይታሰባል። ዋነኛው ዓላማ አሁንም ሽብርተኝነትን በተለይ በሶማሊያ በኩል ያለውን የሽብርተኝነት ቡድኖችን ለመከላከል በሚደረገው እንቅስቃሴ ውስጥ ኬንያ የተሻለ እይታን መፍጠር መቻሏ ነው እና ፕሬዚደንት ሩቶ ከፕሬዝደንት ትራምፕ ጋር የሚኖራቸው ግንኙነት እንዴት ይሆናል የሚለው ወደፊት የሚታይ ነው የሚሆነው። ባለፉት ጥቂት ዓመታት በርካታ መፈንቅለ መንግስቶች በተካሄዱበት ምዕራብ አፍሪካ የተመሰረቱት ወታደራዊ መንግስታት ከምዕራቡ ዓለም ጋር ያላቸውን ግንኙነቶች እያቋረጡ ይገኛሉ። ዩናይትድ ስቴትስም በኒጀር የነበሯትን ሁለት የጦር ካምፖች ዘግታ እንድትወጣ ተደርጋለች። ሽብርተኝነትን መዋጋት አሜሪካ ብቻ ሳትሆን ዓለም ትኩረት የሚሰጥበት ጉዳይ መሆኑን የሚያመለክቱት ዶክተር ሳሙኤል ትራምፕ ከሌሎች የሳህል ሀገራት ጋር ትብብራቸውን ሊያስቀጥሉ ይችላሉ ብለው ይገምታሉ። እንደ ጋቦን፣ ኮት ዲቮር፣ ኬፕ ቨርዴ ባለፈውም የአፍሪካ የባይደን ጉብኝት ተካታች የነበሩ ከሎቢቶ ኮሪደር ጋር የባይደን ኢኒሽቲቭ ቢሆንም ትራምፕ ሞር ኢንትረስታቸው ፍላጎታቸው እንደዚህ አይነት የተጀመሩ የንግድ ጅማሬዎችን ክለሳ በማድረግም ቢሆን ማጽናት ላይ ስለሆነ፣ ባይደን የመጨረሻ አፍሪካ ጉብኝት ውስጥ የተካተቱ ከአሜሪካና ንግድን ከማስፋፋት ጋር የተያያዙ ግንኙነት ያላቸው ሀገራትን እና ቅድም የጠቀስኳቸውን ጨምሮ ለእነሱ የተሻለ ድጋፍን በማድረግ በምላሹ የጸጥታ ስራዎችን እንዲሰሩ የማድረግ እንቅስቃሴዎችን ወይም ስትራቴጂዎችን ሊከተሉ ይችላሉ ብዬ አስባለሁ። ዶክተር በለጠ በበኩላቸው የትራምፕ አስተዳደር በምዕራብ አፍሪካ ለሚኖረው ትኩረት ከአውሮፓ ሀገራትና በተለይ ከሰሜን አትላንቲክ የጦር ቃል ኪዳን ድርጅት ወይም ኔቶ ጋር የሚኖራቸው ግንኙነት ወሳኝ ይሆናል ይላሉ። መጀመሪያ አሜሪካ ከኔቶ ጋር አሜሪካ ከምዕራባውያን ከአውሮፓውያን ጋር ያላት ወታደራዊ ግንኙነት ትብብር በምን መልኩ ነው የሚሄደው የሚለው ነው። የአሜሪካ አስተዳደር የትራምፕ አስተዳደር በምዕራብ አፍሪካ የሚኖረውን ጣልቃ ገብነት የሚወስድ ነው። ፕሬዚደንት ባይደን ከኬንያ ጋር ያላቸውን ግንኙነት ይበልጥ እንዲያጠነክሩ ያደረገው አንዱ ምክንያት በዚህ ሳህል በሚባለው አካባቢ ላይ ያለው እንቅስቃሴ ቁጥራቸው ውጭ እየወጣ መምጣቱ አንዱ ምክንያት እንደሆነ እናስታውሳለን። የሳህል ቀጠና ዋነኛ ወታደራዊ ቤዝን ጭምር ወደ ኬንያ የመውሰድ እና ከኬንያ በመንደርደር ምዕራብ አፍሪካን የሚመለከቱ ጉዳዮችን ለማድረግ ሁሉ ነው። የኬንያ አሜሪካ የትብብር ማዕቀፍ አንዱ። የተከበራችሁ አድማጮችና ተመልካቾቻችን ለምሽቱ የያዝናቸው ዝግጅቶች ይህን ይመስሉ ነበር። ከአቀናባሪ ብርሃን ሀይሉ ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየነኝ ነገ፣ በሌሎች መሰናዶዎች ዳግም እንገናኛለን። ሰላም በደናደሩ። সাদা রঙ প্রথমটো সাদা রঙ